The ኮንሶና በደራሽ መካከል በተከሰተ ግጭት ቁጥራቸው በውል ያልታወቀ ሲቪሎችና የደቡብ ክልል ልዩ ኃይል አባላት መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ አስታውቀዋል። ከአርባ ምንጭ ወደ ጂንካ ሲጓዙ የነበሩ የውጭ ሀገር ጎብኚዎችም በተተኮሰባቸው ጥይት ተሽከርካሪያቸው ተመቶ መታገታቸውን፣ ጎብኚዎቹን ለማዳን የተንቀሳቀሱ የጸጥታ ኃይሎችም የጥቃቱ ሰለባ መሆናቸውን የዓይን እማኞች ተናግረዋል። ጉዳዩን የተከታተለው ዮና ነው። ከአመታት በፊት የሰገን አካባቢ ህዝቦች ዞን የሚባለው ዞን መፍረሱና የኮንሶ ዞን በዞን ደረጃ መደራጀቱን ተከትሎ የተፈጠረው ልዩነት እንዲሁም የዞኑ ከተማ የነበረውን ሰገንና በዙሪያ ያሉ 17 ቀበሌያትን ይዞ በልዩ ወረዳ ለመደራጀት የሚፈልገው ቡድን የሚንቀሳቀሰው ግጭት በርካቶችን ለጉዳት እየዳረገ ነው ሲሉ ነው የአካባቢው ነዋሪዎች የሚናገሩት። አሁን የተከሰተውም የዛ ተከታይ መሆኑን በስልክ ለአሜሪካ ድምፅ ተናግሯል። ለደህንነታቸው ሲባል ስማቸው እንዳይገለጥ ጠየቁን። በኮንሶ ዞን የሰገን ገነት ከተማ ነዋሪ ጎማይዴ የተሰኘ አዲስ ልዩ ወረዳ እንዲደራጅ የሚፈልግ ቡድን በሚቀሰቅሰው ግጭት ነው የአካባቢው ነዋሪዎች በሰላም እንዳይኖሩ የተደረጉት ብለዋል። ይህንን የሚመሩት ደግሞ በድራሽ ልዩ ወረዳ የሚገኙ ሰዎችና የጋርዱላ አውራጃን እናስመልሳለን የሚሉ ቡድኖች ናቸው በማለት የሚሆን ይችላሉ የሆነ ግጭት አለ። ግጭቱ ያለው በድራሼ እና በኮንሶ መካከል ነው። የድራሼ ልዩ ወረዳ መንግስት ኮሚኒኬሽን የድንበር ጉዳይ ነው በማለት ብዙ እስከዛሬ ድረስ እየተጋ ይገኛል። እዛ ከፍተኛ ጉዳቶችም ተስተናግዷል። በእኛ በኩልም ወደ ሰላሳ አምስት ሺህ በላይ የሚሆኑ ህዝብ ከመኖሪያ ቀያቸው መፈናቀል ተዳርገዋል። ግጭቱም እስከዛሬ እንዳልቆመ ነው። በሌላ በኩል ደግሞ በኮንሶ ዞን የሚገኙ ታጣቂዎች የበላይነትን ለማስፋፋት በደራሼ ልዩ ወረዳ ላይ ዘመቻ ከፍተዋል ሲሉም የደራሼ ብሔረሰብ ተወላጅና የልጆች አባት መሆናቸውን የተናገሩት የጋቶ ቀበሌ ነዋሪ አስረድተዋል። ከኮንሶ በኩል በሚደርስ ጥቃት ከአራት ቀበሌያት በሺዎች የሚቆጠሩ ዜጎች ተፈናቅሏል ሲሉም ተናግሯል። ትናንትና ግማሽ ያካፈሉ ዛሬ ደግሞ ሙሉ በሙሉ እያወደሙ ሉ ከልዩ ሀይል ጋር ዛሬ መከላከያ መጥተው ህዝቡ ላይ እየተኮሰ तरि थी በታጠቁ ቡድኖችና ከደራሼ በኩል በሚሰነዘር ጥቃት ከተለያዩ ቀበሌያት ቁጥራቸው የበዛ ሲቪሎች ተፈናቅሏል ሲሉ በኮንሶ ዞን የሰገን ገነት ከተማ ነዋሪ መሆናቸውን የተናገሩት አስተያየት ሰጭ ተናግሯል። ትላንት በተለይ በተኛ ሁኔታ ተፋፍሞ መሀል ላይ ሌሎች የውጭ ዜጎችም ያገቱበት ነው የነበረው በድራሽን ባ በኩል ያ የታገተውን የውጭ ዜጋ ሁኔታውን ለማጣራት ወደ ቦታው ልዩ ኃይልና ፌዴራል ፖሊስ አቅንቶ ነበረ። ወደዛ የሄዱት የፌዴራል ፖሊስና ልዩ ኃይል ላይ ጥቃት ተፈጽሞ ነበር እንደገና አግተውት ከፍተኛ ጥቃት ፈጽሞባቸዋል። በሌላ በኩል ጎማዴ የተሰኘ ልዩ ወረዳ እንዲደራጅ እንደሚፈልግ የሚነገርለትና በደራሽ ልዩ ወረዳ ደገፋል የሚባለው ይህ ቡድን ከጅንካ ወደ አርባ ምንጭ ሲጓዙ የነበሩ የውጭ ዜጎችና አብረቸው የነበሩ ኢትዮጵያውያን ጨምሮ ስምንት የውጭ ሀገር ጎብኚዎችን ማገቱን ገልጿል። ጎብኚዎችን ለማዳን የተንቀሳቀሱና በአካባቢው የተሰማሩ ቁጥራቸው ያልተረጋገጠ የፀጥታ ኃይሎች የጥቃቱ ሰለባ መሆናቸውና መገደላቸውንም ሌላ አስተያየት ሰጭ ተናግሯል። ቀጥታ ከበቧቸውና ማምለት የማይችሉበት ሁኔታ ተፈጠረ። መኪናውም ያው በባዶ ጎማ ስለሚሮጥ ብዙ መሮጥ አልቻለም። እነሱ ደግሞ ብዙ መኪና ተጭነው ነው የሚከተሏቸው። ፈረንጆቹ በር ከፈቱና እሱ ትንሽ ሽፈሩ ወደታች በዛ በኩል ስለሆነ ወርዶ ወደታች ሮጣ አለው ብለው ጭቃ ውስጥ ተንሸራቶ ተወደቀ። ከዛ ሌሎቹ ቱሪስቶችም እዛው ወደፊት ዝም ብለው ይሮጣሉ ማለት ነው። ከዛ የሚመከላከያ ነበር ያልኩ እንደ ጭቄቱ ላይ በጥቂት መቱት። ያኛውን ሹፌሩን ይዘው መሬት ላይ አጋደሙና በጩቤ እየወጋኩት እጁ ላይ ራሱ ወቅተዋል ሹፌሩ ማለት ነው። በደራሼ ልዩ ወረዳ የሚገኘው ጋቶ ቀበሌም ዛሬ መቃጠሉን ደግሞ አንድ አስተያየት ሰጪ ገልጠዋል። በግምት አንድ አርባ አምስት ሺህ አካባቢ የሚሆን ሰው ኩስሌ ብሔረሰብ ወይም ጋቶ የሚባል ማህበረሰብ በሙሉ የተሰናል። ፍላጎታችንን አልደግፋቸውም ባሏቸው የድራሽን ልዩ ወረዳ አመራሮች ቤቶች ዛሬ የተለዩ እየተቃጠሉ መሆኑንም በስልክ ለአሜሪካ ድምጽ ተናግሯል። ማውራት አልችልም፣ ምን አሁን አደጋ ውስጥ ነው የሆነ፣ በቃ እኛ እና ከጋቶ ቀበሌ ብቻ በግምት ከአርባ ሺህ በላይ ዜጎች ተፈናቅለዋል። ቁጥራቸው እየበዙ የደቡብ ክልል ልዩ ኃይል አባላትም ተገልሏል፣ ሲሉም ተናግሯል። ከክልሉ የመንግስት የሥራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። ስናገኛቸው እንመለስበታለን። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም